The Voice of America. የደቡብ ክልል ምክር ቤት የክልሉ መንግስት የሕግ የበላይነትን በማስከበር የዜጎችን ደህንነት እንዲያረጋግጥ አሳሰበ። በአምስተኛ ዙር የአምስት ዓመት የሥራ ዘመን 11ኛ መደበኛ ጉባኤ የተሳተፉት የክልሉ ምክር ቤት አባላት መንግስት የዜጎችን በሰላም የመኖርና ሀብት የማፍራት መብታቸውን አላከበረም። ኮሮና ቫይረስን በመከላከል ረገድም ድክመት አለበት ሲሉ ተናግረዋል። የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው የጥፋት ኃይሎች የህዝብን ጥያቄ በመጠቀም በክልሉ የጸጥታ ችግር እየፈጠሩ ነው፣ የክልሉ መንግስት ህግ የማስከበር ስራውን እየሰራ ነው ብለዋል። ከሐዋሳ ዮናታን ዘብዲዮስ ዝርዝሩን ይዟል። የደቡብ ክልል ምክር ቤት ለአስርኛው የኢትዮጵያ ብሔራዊ ክልላዊ መንግስት ሲዳማ የስልጣን ርክክብ ካደረገ በኋላ የመጀመሪያ የሆነውን አምስተኛ ዙር አምስተኛ ዓመት 11ኛ መደበኛ ጉባኤ በሐዋሳ ከተማ ማካሄድ ጀምሯል። 11ኛው የደቡብ ክልል ምክር ቤት ራሳቸውን ከምክር ቤት ያገለሉ 38 የወላይታ ህዝብ ተወካዮች በሌሉበት የሚደረግ ሲሆን የምክር ቤቱ አፍ ጉባኤ ወይዘሮ ህለን ደበበ ለጉባኤው ባሰሙት ቃል ባለፉት ሁለት ዓመታት አገሪቱ በለውጥ ሂደት ውስጥ መሆኗና ይህንን ለውጥ ለማደናቀፍና አገሪቷን ለማበጣበጥ ከፍተኛ ፍላጎት አላቸው ያሏቸው አካላት ጥረት እያደረጉ ነው ብሏል። አሁንም በህዝብ ውስጥ አለም መግባባቶች እና ግጭቶች እንዲፈጠሩ የሚንቀሳቀሱ አካላት ስላሉ የክለራችን ዙሮች በተለይም የምክር ቤት አባላት በየአካባቢያችን ነቅተን በመጠበቅ ማረፊያ እንዳያገኙ ማድረግ ለውጡን በጠንካራ መደላል ላይ በመግባት የሀገራችን ስትና አብሮ ማረጋገጥ ይጠበቅብናል። መንግስትም የህግ የበላይነትን በማስከበር የዜጎችን የደህንነት ዋስትና በክልሉ ከሚገኙ ዞኖች ውስጥ 14 ዞኖች በክልል መደራጀት በየዞኖቻቸው ምክር ቤቶች ያጸደቁትን ጥያቄ ለክልሉ ምክር ቤት ያቀረቡ ሲሆን በህገ መንግስቱ መሰረት ምላሽ አልሰጠም በማለት ምክር ቤቱን ክፉኛ ሲተቹ ቆይተዋል። የክልሉ ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው የ2012 ዓመተ ምህረት የመንግስት አፈጻጸም ሪፖርት ለክልሉ ምክር ቤት ባቀረቡበት ወቅት በክልሉ ለጸጥታ ችግር ምክንያት ለሆነው ለአደረጃጀት ጥያቄ ምላሽ ለመስጠት ጥረት ተደርጓል ብለዋል። የጥፋት ኃይሎች ያደረ የደረሱት የጸጥታ መታወክ ችግር በአብዛኛው የክልሉ አካባቢዎች እንደነበሩም ገልጧል። የክልሉ ምክር ቤት ጉባኤ ለተከታታይ ሶስት ቀናት የሚቀጥል ሲሆን በቀጣይ መርሃ ግብሮች የክልሉ መንግስት የ2013 በጀት፣ የዳኞችና የአመራሮች ሹመት እንዲሁም የደረቅ ቆሻሻ አወጋገድ ረቂቅ አዋጅና ሌሎችም አዋጆች ይጸድቃሉ ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም